ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። የነባር ዜጎችን ባህላዊ መድኃኒት ጥበብ ሞገስ ማላበስ። የነባር ዜጎችን ባህላዊ መድኃኒት ዕውቀት መረዳትና ከበሬታን መቸር ጥንቃቄ የተሞላበት ክብካቤን ለሚሻው ሁሉን አቀፍ የዘመናዊው ጤና ክብካቤ አወቃቀር ቁልፍ ሊሆን ይችላል። ለነባር ዜጎች ጤና ከደዌ ወይም ህመም ነፃ መሆን ብቻ አይደለም። የአካላዊ፣ ስሜታዊ፣ ማኅበራዊና መንፈሳዊ ደህንነትን ያካተተ ሁሉን አቀፍ ባለፈርጅ መስተጋብራዊ ጽንሰ ሐሳብ ነው። እኒህ የነባር ዜጎች ባህላዊ መድኃኒቶች አካላዊ ህመሞችን መፈወስ ላይ ብቻ ያተኮሩ አይደሉም ዘርፈ ብዙ የደህንነት ማዕዘናትን ሚዛን ለማስጠበቅ የሚጥር ነው የሉትዊታ ሰሜናዊ ምስራቅ ሮላዊ ሴት ሐኪም አላናጋል ከልጅነታቸው አንስቶ ለባህላዊ መድኃኒት የጋለ ስሜት ያላቸው ናቸው አገር ቤት የተለያዩ ተፈጥሮዊ መድኃኒቶችንና የሕክምና ዘዴዎችን መንፈሳዊና የተለያዩ ሥነ ሥርዓቶችን መጠቀም ትልቁ የሕይወቴ አካል ነው ሲሉም ተናግረዋል በሳውዘርን ክሮስ ዩኒቨርስቲ የተፈጥሯዊ ሕክምና ድኅረ ዶክትሬት ተመራማሪ ሲሆኑ እንዲሁም የነባር ዜጎች ባህላዊ ሕክምና ማሟያና ማዋሃጃ ሕክምና ቅንጅት ዳይሬክተር ኃላፊነትን አክሎ በርካታ የኃላፊነት ሚናዎች አሏቸው። የጫካ መድኃኒት የሚለው አጠራር በአብዛኛው ከባህላዊ መድኃኒት ጋር ተዛብቶ መጠራት ሰዎች ባህላዊ መድኃኒት ምን እንደሁ ሊኖራቸው የሚገባውን ግንዛቤ ውስን እንዲሆን እንደሚያደርግም ይናገራሉ። ሰዎች ስለ እነሱ ሲያስቡ እንደ አየር የሚሳቡ የሚዋጡ ወይም በአካል የሚዳሰሱ አድርገው ለማሰብ ይሞክራሉ። ይሁንና የእኛ መድኃኒቶች ከዚያ የዘለሉ ናቸው። ባህላዊ መድኃኒቶች የፈውስ ሥነ ሥርዓቶችን መንፈሳዊ መድኃኒትንና ልማዳዊ ፈዋሾችን ያካተቱ ናቸው ይላሉ። ባህላዊ ፈዋሾች ደቢ ዋትሰን በደቡብ አውስትራሊያ ፒፓል ያትጃራ ምድር አናንጉ ፔትጃንጃራ ያንኩት ጃትጃራ ኒጋንካሪ ወይም ባህላዊ ፈዋሽ ናቸው። የኒጋንካሪ ፈዋሾች የሰብአዊ ፍጡር አካል ከመንፈስ ጋር ሁነኛ ተያያዥነት ያለው አድርገው ስለሚመለከቱ እኒያን በማገናኘት ፈውሳዊ እገዛ አድራጊ ናቸው። በእጆቼ ሰዎችን እፈውሳለሁ። ውስጣቸውን እመለከታለሁ። ውስጣቸው ያለውን ኃይልና ምን እንዳለም ረዳለሁ እናም መንፈሳዊ ተግባርን ተገብራለሁ ይላሉ ወይዘሮ ዋትሰን መንፈስ ስፍራውን ስቶ ወይም ተጋርዶ ከሆነ ህመም ጭንቀትንና ሌሎችም የህመም ምልክቶችንም ሊፈጥር እንደሚችል ሲናገሩ መንፈስ ጉዳት አይደርስበትም ባይናቸው ሰዎችን የመፈወስ ክህሎት ከትውልድ ወደ ትውልድ ሲተላለፍ የቆየ ነው ወይዘሮ ዋትሰን የመጡት ከረጅም የፈዋሾች የዘር ሐረግ ነው ክህሎታቸውን ካባታቸው የወረሱት ገና የልጃገረድ ዕድሜ ላይ ሳሉ ነው። ፈዋሽ እንድሆን ከተሆኑም ብርቱ ፈዋሽ እንድሆን አስተምሮኛል በማለትም ስለ ፈዋሽ ክህሎት አካካናቸው ይናገራሉ። ወይዘሮ ዋትሰን በአውስትሬልያ የመጀመሪያው የነባር ዜጎች ፈዋሾች ማኅበር አናንጉ ኒጋንካሪ ቲጁታኩ የነባር ዜጎች ኮርፖሬሽን ተባባሪ መስራችና ዳይሬክተር ናቸው። ትርፍ አልባ ድርጅቱ ክፍለ ዘመናትን ያሸመገለውን የፈውስ አገልግሎት ነባር ዜጎች ለሆኑና ላልሆኑት ሰዎች በማበርከትና ድጋፉንም በመቸር ላይ ያለ ነው። ዶክተር ፍራንቼስካ ፓንዚሮኒ የነባር ዜጎች ፈዋሾች ማኅበር ተባባሪ መሥራችና ዋና ሥራ አስፈጻሚ ሲሆኑ ዋነኛ ሙያቸው ዓለም አቀፍ የሰብዓዊ መብቶች ሕግ ነው። የነባር ዜጎች ባህላዊ መድኃኒትን አስመልክቶና የጣሊያን ምሁራዊ ጥናታዊ ጽሑፍ መካከል ያለው ክፍተት ወደ አልታወቀው ዓለም እንዲጠልቁ መራቸው። ከደቡብ አውስትሬልያ ንጋን ካሪዎች ጋር ከተገናኙና ከማኅበረሰቡም ጋር ከመከሩ በኋላ ዶክተር ፓንዚሮኒ እንዲህ ላለው አገልግሎት ተደራሽነቱ ይበልጡን ስድዱ መሆን ያለበት ስለመሆኑ ልብ አሉ። በአሁኑ ወቅት የነባር ዜጎች ፈዋሾች ማኅበር ባህላዊ ፈዋሽነት ለሕዝብ ተደራሽ እንዲሆን አስችሏል። ከጤና አገልግሎቶች እስከ ማረሚያ ቤቶች ሌሎች መማሩንና በሂደት ውስጥ ማለፉን ለሚሹ ተቋማትም አገልግሎታቸው ክፍት ነው። ምንም እንኳ ባህላዊ ፈውስ የሥነ ሕይወት ሕክምና ሞዴልን የሚተካ ባይሆንም እጅ ለእጅ ተያይዞ ሊሠራ ይችላል። እንዲሁም በእጅጉ ጥንቃቄ ለሚያሻቸው ጉዳዮች ተጨማሪ እገዛን እንደሚቸር ዶክተር ፓንዚሮኒ ይናገራሉ። ብሬት ሮሊንግ የባኖሪና ማቶራ ሰዎች ዝርያ ሲሆኑ የመድኃኒት ተንታኝም ናቸው። ባህላዊ መድኃኒትና ዘመናዊ መድኃኒት በተቃራኒ ያሉ ቢሆንም ሁለት የተለያዩ ልዩ አተያዮች እንዳሉ ሆነው አንዳቸው ከአንዳቸው ጋር ይደጋገፋሉ። ለምሳሌ ፓራሲታሞል የዘመናዊ ሳይንስን ዳታና ትንታኔ መሠረት ያደረገ ሲሆን ባፈ ታሪክ ሲወራረድ የመጣው ባህላዊ መድኃኒት በበኩሉ ልክ እንደዛኛው ፍቱን በሆነ ሁኔታ ሁለት ከቶንም የተለያዩ እይታዎች ኖሯቸው ግና በአንድ ነጠላ ጉዳይ ላይ የሚሰሩ ናቸው። አቶ ሮውሊንግ ከዘመን መጀመሪያ አንስቶ ያለንን ሁሉም ነገር አለን። ነጮች መጥተው ነገሮችን እንደምን እንደሚሰሩ እስኪያሳዩን ስንጠብቅ የነበርን አይደለንም። እኒህ ሁሉ መድኃኒቶችና ቴክኒኮች የነበሩንን ይላሉ። አክሎም ጊዜው የመንቅያ ለህዝብና ለዓለም ያን ማሳያ ነው ብለዋል። ዶክተር ጋልም በበኩላቸው ከዚህ እውቀት ዓለም ሊያገኛቸው የሚችሉ አያሌ ትሩፋቶች አሉ በማለት ሲገልጡ፣ እኛ አውስትሬልያ ያለን ካለም አንጋፋና ቀጥሎ ያለ ባለባህል ነን። እናም ምድርን እንደምን መንከባከብ እንዳለብንና ከዓለም ጅማሪ አንስቶ መድኃኒቶችን ስንጠቀምባቸው ያሉ ክህሎቶች አሉ ብለዋል። እንያን እውቀቶች ከቀሰምናቸው እንደ ለአንቲባዮቲክ አልሸነፍ ባይ ማይክሮቦች ላሉ የዛሬ ችግሮቻችን መፍትሄዎችን ልናበጅ እንችላለን። ብለዋል። ዘመናዊ ሳይንስንም የባህላዊ መድኃኒቶችን ከጉዳት አድራሽነት የራቁ መሆንን ለማጣራት አስፈላጊውን ዳታና ትንታኔ ሊቸር ይችላል። የእውቀት ጥበቃ የተወሰኑ ማኅበረሰባት በቂ የሆነ ጥበቃ ሳይበጅለት እውቀታቸውን ለማሸጋገር ያንገራግራሉ። አስከፊ በሆነ መልኩም አረጋውያን ያን እውቀት ይዘው ከዚህ ዓለም በሞት እንደሚለዩ ዶክተር ጋር ሳያመላክቱ እውነታው እውቀታችንን ጥበቃ ያለው አይደለም። ይህም ማለት ጥበቃ ስለሚጎለው እውቀታችንን በነጻ መስጠቱ አመቺ አይደለም ይላሉ። የመድኃኒት አምራች የኮስሞቲክና ግብርና ኩባንያዎች እውቀታችንን ወስደው ለንግድ በመዋል ይህ ነው የማይባል ትርፎችን ያጋብሱበታል ሲሉም አክለው ስጋታቸውን ይገልጣሉ። በተያያዥነትም የእውቀቱ ባለቤቶች ከጥቅሙ ተጋሪ ላይሆኑ እንደሚችሉና ዘለቄታውም እንደማያስተማመናቸው ያላቸውን ፍራቻ የሚያነሱ መሆኑን ተናግረዋል። የዶክተር ጋል የረጅም ጊዜ እቅድ እውቀትን በመጋራት ለሁሉም ሰብዓዊ ፍጡር ትድግና ሊውል የሚችልበትን ሥርዓተ ደንብ ማበጀት ነው። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።